የተወሰነ በሽታዎች ሲቀንስ ድረስ ሁሉንም ሰው ከሰላምታ መቆጣው ነው የሚሆን። በተለያዩ ሚዲያዎች እንደሰማ ነው። ሳልገ የሚያስነጥስ ጊዜ ወደ ሌሎች ሰዎች እንዳይተላለፍ በሽታው ሁለት ሜትር ያህል መራቅ ከሌሎች ሰዎች እንደ ደግሞ ማስክ የሚባለውን መሸፈኛ መጠቀም የአፍሪቃ መሸፈኛዎች ጊዜ ብዙ ጊዜ እጃችን እየታጠብን ያለ ነው። ይህ ነው እጃችንን በጣም መታጠብ አለብን የሚለውን ስለሰማን። ሁለተኛ ነገር በተሻለን አቅም ሶሻል ዲስታንሲንግ የሚባለውን በደንብ ፕራክቲስ እያደረግነው ነው። ከቤት መስራት የምንችለው ከቤት እየሰራን ነው ያለ ነው። በጣም ብቻ ፐብሊክ የምንወጣው በጣም የተገደበ ሰዓት ነው። ትንሽ ኮንፊውዥን ያለን የማክ ማድረግ አለብን ወይስ ለብን የሚለው ላይ ነው። ምግድ ቢሮ መሄድ አለብኝ፣ ግን ኛ ቅም አሁን ቢ ዋክ ማድረግ ያለብኝን ያህል ዋክ አደርጋለሁ። በታክሲ ነው የምሄደው ግዴታ፣ ግን ደግሞ ታክሲ ኦብስሊ ተጠቅጥቆ ነው የሚሄደው። እዚህ ሀገር ምንም ማድረግ አይቻልም። በእግሬ ነው የምሄደው። እዛም ብሄድ እጅም ብዙ ጊዜ ይታጠባለሁ። ሳንሳይዝ አድርጋለሁ ተጠባ

ያለመስራት እንዳይሰሩ እና ተረጋግጠው